The Voice of America የኢትዮጵያ አየር መንገድ ንብረት የሆነ ቦይንግ 777 የጭነት አውሮፕላን ቻይና ሻንጋይ አውሮፕላን ጣቢያ ላይ ዛሬ በእሳት ተያይዟል። ዝርዝሩን ሶሎሞን አባተ ያቀርበዋል። ኢቲኤአርኤች በሚል በረራ የተመዘገበው ቦይንግ 777 የጭነት አውሮፕላኑ ሻንጋይ ፑዶንግ አይሮፕላን ጣቢያ ላይ በእሳት እንደተያያዘበት የኢትዮጵያ አየር መንገድ በማኅበራዊ ሚዲያ ገጾቹ ላይ ባወጣው አጭር መግለጫ አስታውቋል። አይሮፕላኑ በእሳት የተያያዘው ጣቢያው ላይ ዕቃ እየጫነ ሳለ እንደነበር አየር መንገዱ አመልክቶ ከሚመለከታቸው አካላት ጋር ሁሉ ተባብሮ ቃጠሎውን በቁጥጥር ስር መዋል መቻሉን ገልጿል። አይሮፕላኑ ከሻንሃይ በአዲስ አበባ አድርጎ ወደ ብራዚል ሳኦ ፖሎ እና ከዚያም ወደ ቺሌ ሳንቲያጎ ለመብረር በመደበኛ የጭነት ማመላለስ መርሃ ግብር ላይ እንደነበርም አመልክቷል። የአደጋው መንስኤ አግባብ ባላቸው ባለስልጣናት እየተጣራ መሆኑንም ገልጿል። ለአየር መንገዱ የጭነቱ አይነትና መጠን ቀጠሎ የተነሳው ሙሉውን ጭነት ካስገባ በኋላ ይሁን፣ መጀመሪያ ወይም መሃል ላይ አልተገለጸም። ከአደጋው ስፍራ የወጡና በማኅበራዊ መገናኛዎች የወጡ የቪዲዮ ምስሎችና ፎቶዎች ጀቱ ግማሽ ጀርባ ላይ የሰፋ ቦታ በእሳት መቃጠሉን ብዙም ጢስ እንደነበር ያሳያሉ። የአቪዬሽን መረጃዎችን የሚያወጣውን ቬሪ ፍላይትን ጠቅሶ ሮይተርስ እንደዘገበው ወደ ሻንሃይ ፑዶንግ አይሮፕላን ጣቢያ ያመሩ የነበሩ በረራዎች ሁሉ መድረሻቸውን ወደ ሻንሃይ ሆንቺያዎ ዓለም አቀፍ አይሮፕላን ጣቢያ እንዲቀይሩ ተደርጓል። ፍላይት ራዳር 24 የሚባለውን የበረራ መከታተያ ስርዓት የጠቀሰ የፍላይት ግሎባል ዘገባ ደግሞ አይሮፕላኑ ሻንግሃይ ፑዶንግ አይሮፕላን ጣቢያ ላይ በሀገሩ ሰዓት ዛሬ እኩለ ቀን ላይ በአዲስ አበባ ሰዓት ከጠዋቱ አንድ ሰዓት ላይ መሆኑ ነው ያረፈው። ኢቲ 3738 በሚል የበረራ ቁጥር ከብራስልስ ተነስቶ እንደነበር አመልክተዋል። የስታር አላያንስ አባል የሆነው የኢትዮጵያ አየር መንገድ አስር ተመሳሳይ ሰባት ሰባት ሰባት ኤፍ አይሮፕላኖች እንዳሉት ሲሬም የሚባለው የበረራ መረጃ አጠናቃሪ ጠቁመዋል። በቃጠሎው ምክንያት ምድር ላይ ባሉ ሰራተኞቹም ሆነ በበረራ ቡድኑ አባላት ላይ የደረሰ ጉዳት እንደሌለ የኢትዮጵያ አየር መንገድ ባወጣው መግለጫ አስታውቋል። ከአየር መንገዱ ተጨማሪ ማብራሪያ ለማግኘት ደውዬ ያገኘኋቸው ባለስልጣን መረጃ እያሰባሰቡ መሆናቸውን ጠቅሰው የተሟላ መረጃ እንዳገኙ መግለጫ እንደሚሰጡ ነግረውኛል። በተገኘ ጊዜ እናደርሳችኋለን።